ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 10 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ ጤና ስጥልን አድማጮቻችን። የዚህ ምሽት አስተናጋጆቻችሁ እኔ አዳኝ ፍስሀዬና እኔም ሶሎሞን አባተንን። በከተሞች ውስጥ የሚታየው የውሃ ጥረት ባልተጠበቀ የህዝብ ብዛት ምክንያት የተከሰተ መሆኑን ሚኒስትሩ ተናግረዋል። ዛሬ የነበረው ህዝብ የዛሬ 20 ዓመት እዚህ ላይ ደርሰሃል ብሎ ነው ፕሮጀክት የሚሰራው። አሁን እያየን ያለነው ግን በ2 ፐርሰንት ያድጋል፣ 2.3 ያድጋል የተባለው በአራት ከዛ በላይ የከተማ እድገት የከተማ ህዝብ እድገት የጨመረበት ሁኔታ ነው ያለው። አቶ ሞቱማ መቃሳ የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር ናቸው። በአብይ ርዕስ ዘገባለን። አሁን ዋና ዋና የዓለም ዜና እናሰማችሁ የሰዓቱ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመጪው ወር ኪዩባን እንደሚጎበኙ ዛሬ አስታወቁ። የጉብኝቱ ዓላማ የሁለቱን አገሮች ግንኙነት ለማዳበርና የኪዩባን ህዝብ ኑሮ ሊያሻሽሉ የሚችሉ ጥረቶችን ለማራመድ እንደሆነ ፕሬዚዳንቱ ጠቁመዋል። ፕሬዚዳንቱ አያይዘውም በትዊተር ባወጡት ጽሁፍ በኩባው ጉብኝታቸው ከባለሥልጣኖቹ ጋር በሚያደርጉት ንግግር የሰብአዊ መብት ጉዳይ እንደሚያነሱ ጨምረው ገልጸዋል። ይህ ታሪካዊ ጉብኝት አንድ የዩናይትድ ስቴትስ ፕሬዚደንት ለዘጠና ዓመታት ከሚጠጋ ጊዜ በኋላ ኩባን ሲጎበኝ ለመጀመሪያ ጊዜ ሊሆን ነው። ፕሬዝደንት ኦባማ የዩናይትድ ስቴትስ እና የኩባ ግንኙነት አዲስ ፈር እንዲይዝ ለማድረግና የሁለቱን ሀገሮች ዜጎችን በጉዞ በንግድና በመረጃ ተደራሽነት ለማገናኘት ያላቸውን ቁርጠኛነት ያሳያል ሲል የዋይት ሀውስ ቤተ መንግስት መግለጫ አስገንዝቧል። ፕሬዝደንት ኦባማ እንደ አውሮፓ አቆጣጠር በመጪው መጋቢት 21 ቀን ኩባን የሚጎበኙት ለሁለት ቀናት ያህል እንደሆነ፣ ከዚያም ወደ አርጀንቲና እንደሚያመሩ መግለጫው ጨምሮ ገልጿል። የፕሬዝዳንቱ የኩባ ጉብኝት ከአንድ ዓመት በኋላ ስልጣናቸውን ከማስረከባቸው በፊት በታሪክ ሰሪነቱ ተግባር ለመግፋት የቆረጡ መሆናቸውን ያሳያል። ቀጣዩ የዩናይትድ ስቴትስ ፕሬዚደንት ለመሆን የሚወዳደሩት ሪፐብሊካውያኑ ማርኮ ሩቢዮና ቴድ ክሩዝ ፕሬዚደንት ባራክ ኦባማ ኩባን ለመጎብኘት ማቀዳቸውን ነቀፉ። ሁለቱ የኩባ ዝርያ ያላቸው ተወዳዳሪዎች ዛሬ ደቡብ ካሮላይና ግዛት ሆኖ ባደረጉት ንግግር ፕሬዚደንት ቢሆኑ በኮሚኒዝም የምትመራውን አገር አንጎበኝም ብለዋል። ሁለቱ ለፕሬዚደንትነት የሚወዳደሩት የዲሞክራቲክ ፓርቲው እጩዎች የቀድሞይቱ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንና የቬርሞንት የሕግ መወሰኛ ምክር ቤት አባል በርኒ ሳንደርስ ኦባማ ከኩባ ጋር ዲፕሎማሲያዊ ግንኙነት ማደሳቸውን ደግፈዋል። የኡጋንዳ ፖሊሶች ተቃዋሚው ፕሬዝዳንታዊ ተወዳዳሪ ኪዛ ፒሴጄን ዛሬ አስረዋል። ዋናው የፕሬዝደንት ዮወሪ ሙሴቬኒ ተወዳዳሪ የሆኑት ፒሴጄ እንጉሩ በተባለው የካምፓላ ወረዳ እንደታሰሩ የገለጹት ጠበቃቸው ናቸው። ተወዳዳሪው የድምፅ ማጭበርበር ተግባር እንደተፈጸመ ማስረጃ አግኝተዋል ብለዋል ጠበቃቸው። የኡጋንዳ ፖሊሶች በምርጫው ሂደት ተፈጠሩ በሚሏቸው ችግሮች በተቆጡ መራጮች ላይ እምባስ መጭ ጋዝ ተጠቅመዋል። ኡጋንዳውያን ዛሬ በብሔራዊ ምርጫ ድምፃቸውን እየሰጡ ሲሆን በመዲናይቱ ካምፓላ ዙሪያ ችግሮች እንዳሉ ተዘግቧል። ፖሊሶቹ እምባስ መጭ ጋዝ የተኮሱት ለመምረጥ አልቻልንም፣ የምርጫ ሳጥኖች የምርጫው ጊዜ ከማብቃቱ በፊት ከቦታቸው ተነስተዋል የሚል ስሞታ የሚያሰሙ ሰዎች ወደ ፖሊስ መስመሮች ከተጠጉ በኋላ እንደሆነ የአሜሪካ ድምፅ ሬዲዮ ዘጋቢ ልዝበት ፓውላት ዘግባለች። የኡጋንዳ የምርጫ ኮሚሽን ባወጣው መግለጫ የምርጫው ሂደት በተለያዩ የሀገሪቱ ክፍሎች በጊዜ ተጀምሯል። በአንዳንድ የመዲናይቱ አካባቢዎችና በዋኪሶ ወረዳ ግን የመዘግየት ሁኔታ ነበር ይላል መግለጫው። አያይዞም የምርጫ ቁሳቁሶች በእነዚህ አካባቢዎች በጊዜ ባለመድረሳቸው የምርጫው ኮሚሽን ማዘኑን ገልጿል። ከ15 ሚሊዮን በላይ የሚሆኑ ኡጋንዳውያን ፕሬዚደንት የፓርላማና የአካባቢ ምክር ቤት አባላትን ለመምረጥ ተመዝግበዋል። ላለፉት 30 ዓመታት ያህል በሥልጣን የቆዩት ፕሬዚደንት የወሪ ሙሴቬኒ ሰባት ተወዳዳሪዎች ገጥመዋቸዋል። ዋናው ተወዳዳሪ ሶስት ጊዜ ተወዳድረው የተሸነፉት የተቃዋሚዎች መሪ ኪዛ ብሴጅ ናቸው። የኬንያ ወታደራዊ ኃይል የሶማሊያው ጽንፈኛ ቡድን አልሻባብ የስለላ ኃላፊን ገድያለሁ ብሏል። ቡድኑ ግን አስተባብሏል። የኬንያ ወታደራዊ ቃል አቀባይ ዴቪድ ኦቦኒዮ ዛሬ ለጋዜጠኞች በሰጡት መግለጫ አብድራህማን ሞሐመድ ዋርሳሜ በመባል የሚታወቀው ሞሐመድ ካራቴ ባለፈው ሳምንት ሰኞ በደቡብ ሶማሊያ ላይ በተካሄደው የአየር ድብደባ ከአስር የመካከለኛ ደረጃ አባላት ጋር ተገድሏል ብለዋል። አንድ የአልሸባብ ደጋፊ ዌብሳይት ግን ዘገባው ተሳስቷል፣ ካራቴ ደህና ነው፣ ሰፈሩም በአየር አልተደበደበም እያለ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ካራቴን ፍትሕ ፊት ለማቅረብ የሚያስችል መረጃ ለሚያቀብል ሰው የአምስት ሚሊዮን ዶላር ሽልማት ለመስጠት ቃል ገብቷል። ባለፈው ዓመት ኬንያ ውስጥ ወደ 150 የሚጠጉ ሰዎች በተገደሉበት በጋሬሳ ዩኒቨርሲቲ ላይ በተካሄደው ጥቃት ካራቴ አብይ ሚና እንደነበረው የውጭ ጉዳይ ሚኒስቴሩ ጠቁመዋል። የኬንያ መንግሥት ከአራት ዓመታት በፊት አልሻባብን ለመውጋት ወታደሮች ወደ ሶማሊያ ከላከው ወዲህ ጽንፈኛው ቡድን ኬንያ ውስጥ በርካታ ጥቃቶች ማካሄዱ የሚታወቅ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቱርክ ጠቅላይ ሚኒስትር አህመድ ደቨቱግሎ አንካራ ውስጥ ቢያንስ የ28 ሰዎችን ሕይወት ያጠፋውን በመኪና የተጠመደ የቦምብ ፍንዳታን የፈጸመው ከኩርድ ሚሊሻዎች ጋር ግንኙነት ያለው ሶሪያዊ ነው ብለዋል። ደቫቱግሉ በቴሌቪዥን ባደረጉት ንግግር ጥቃቱን ከሶሪያ ወደ ቱርክ ሾልኮ ከገባ ሶሪያዊ ጋር በመተባበር ያካሄደው የኩርድ ተገንጣይ ቡድን ነው ብለዋል። ሶሪያዊው ሰውዬ የሶሪያ ኩርዶች አማጽያን ቡድን አባል እንደነበር ጠቅላይ ሚኒስትሩ ጨምረው ገልጸዋል። ቱርክ ፒኬኬ በሚል አህጽሮት የሚታወቀው የኩርዶች አማጽያን ድርጅትና የሶሪያ ኩርዶች የአማጽያን ቡድን በአሸባሪነት ፈርጃቸዋለች። ከዶሪያን ጆንስ የተላከውን ዘገባ አሉላ ከበደ ያቀርበዋል። ከትላንቱ በሁለት የወታደራዊ ተሽከርካሪዎች ላይ ከደረሰ የፍንጂ ጥቃት ጀርባ ያሉት ፒዋይዲ በሚል በእንግሊዝኛው ምህፃረ ቃል የሚታወቀው የሶሪያ ኩርዶች ቡድንና ወታደራዊ ክንፉ ዋይፒጂ መሆናቸው የማያጠራጥር የደህንነት መረጃ አለን፣ የጸጥታ ሰራተኞችም አግኝተዋል ሲሉ ነው ጠቅላይ ሚኒስትሩ የተናገሩት። ኬሲን ቢር ሸኪልደ ቡ ሳልድሩንን ቱርኪዬ ኢችንደኪ ቦሉጁ ተሮር ዋይፒጂ ያደረሰው ይህ ጥቃት ለፒኬኬ ሚሊሻዎች አስፈላጊ ድጋፍ በቱርክ ምድር ውስጥ የተፈጸመ ነው ነው ያሉት። የቱርክ የጸጥታ ሰራተኞች የቦንቡን ጥቃት ከሶሪያውያኑ ጋር የሚያገናኝ የጣት አሻራ መረጃ ማግኘታቸውን ነው የገለጡት። ጠቅላይ ሚኒስትሩ አክለውም ዩናይትድ ስቴትስና አንዳንድ የአውሮፓ ሀገሮች ከጽንፈኛው እስላማዊ ቡድን ጋር በሚያደርጉት ውጊያ ከሚደግፏቸው ሶርያውያን ኩርዶች ጋር አገራቸው በምታካሄደው ውጊያ አብረዋት እንዲሰለፉ ሲሉ ጥሪ አቅርበዋል። አንካራ ከዚህ ቀደምም በአሸባሪነት ከምትፈርጀው የቱርኩ ኩርዶች ቡድን ፒኬኬ ጋር ይረዳል ስትል ቡድኑን ትወነጅላለች። የሶሪያ ኩርዶች ቡድን ፒዋይ ዲ መሪ ሳልህ ሙስሊም ግን ውንጀላውን አስተባብለዋል። በጦርነት በተበጣጠቀችው ሶሪያ በዩናይትድ ስቴትስና በአውሮፓ መንግስታት በሚረዱ ምዕራባውያን መንግስታዊ ያልሆኑ ድርጅቶች ወይም በልማትና በአስተዳደር ውጥኖች ውስጥ የሚሰሩ በብዙ ሺህ የሚቆጠሩ ሶርያውያን ጉዳይ እንደሚያሳስብ ተገልጿል። የፕሬዚዳንት ባሻር አልአሳድ መንግስት በሚያካሄደው ጥቃት በአማጽያን ቁጥጥር ስር የነበሩትን ከተሞች ግዛቶችን ማስመለስ በቀጠለበት በአሁኑ ወቅት ሶሪያውያን ሰራተኞቹ በመንግስት ኃይሎች ኢላማ ሊደረጉ ይችላሉ ሲሉ ምዕራባውያን ባለስልጣኖች ስጋት እያሰሙ ነው። ቱርክ ከሀገሪቱ መውጣት የሚፈልጉ ሶሪያውያን የምዕራብ ድርጅቶች ሰራተኞችንና ተቃዋሚዎችን እንድትቀበል ምዕራባዊ ምዕራባውያኑ ባለስልጣኖች ግፊት እያደረጉ እንደሆነ ታውቋል። በተለይ የስጋት ትኩረት የተጣለባቸው ስድስት ሺህ የሚሆኑ መንግስታዊ ያልሆኑ ድርጅቶች የኮንትራክት ሰራተኞችና ቤተሰቦቻቸው ናቸው። በመጨረሻም የተባበሩት መንግስታት ድርጅት ሶሪያ ውስጥ በተከበቡት ቦታዎች ላይ በአንድ ሳምንት ውስጥ የምግብ እርዳታ በአይሮፕላን ይመጣል እቅድ እንዳለው አንድ የድርጅቱ ባለሥልጣን ገልጸዋል። የድርጅቱ የሰብአዊ ረድኤት ግብረ ኃይል ሊቀመንበር ጄን ኤግለንድ የምግብ እርዳታ መወርወር የሚጀመረው እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን በተከበበችው ሁለት መቶ ሺ ነዋሪዎች ባሉባት ዴር አልዞር በተባለች ከተማ እንደሆነ ገልጸዋል። በጽንፈኛ ቡድን በተያዙት ቦታዎች ተደራሽነት እንደሌላቸው የተባበሩት መንግስታት ድርጅት የረድኤት አገልግሎቶች ተናግረዋል። ከአንድ መቶ በላይ የሚሆኑ የድርጅቱ የጭነት መኪናዎች ከትላንት አንስቶ በሶሪያ መንግስት ወይም በአማጽያን በተከበቡት አምስት ከተማዎች ሰማኒያ ሺህ ለሚሆኑ ሰዎች ረዲኤት ለማቅረብ እንደቻሉ ኤግላን ጠቁመዋል። የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ የካቲት 10 2008 ዓ ም ምሽት ፕሮግራም ነው። በልጅነቴ ሁላችንም እንደምናውቀው የልጆች መጽሐፍ አይገኝም። በጣም በመጽሐፍ ፍቅር ያደኩኝ ግን፣ ያ ፍቅሩ ደግሞ ያልተሟላለኝ ስለነበርኩኝ ልጆች ሁልጊዜ መጽሐፍ እንዲያገኙ እና ያንን ለመቅረፍ እንደምተባበር ሁልጊዜ አስብ ነበረ። ቤተልሄም አበራ ግሮንበርግ ትባላለች። አልፋቤት ስቴክስ ጀርኒ የእንግሊዝኛ ፊደሎች የኢትዮጵያ ጉዞ በተሰኘ ርዕስ በቅርቡ በእንግሊዝኛ ጽፋ ለህትመት ባበቃችሁ የሕፃናት መጽሔት ዙሪያ ከተጀመረ ቃለ ምልልስ የተወሰደ ነው። ቆየት ብሎ ባህልና ማህበረሰብ ይቀርባል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት ዓለም ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አበይ ርዕስ ይቀርባል። ከተሞች ውስጥ የውሃ አቅርቦት ችግር አንዱ ምክንያት ከተሰበሰበው ከታሰበው በላይ የሚጨምር ህዝብ ቁጥር መሆኑን የውሃ መስኖና የኤሌክትሪክ ኃይል ሚኒስትር አስታወቁ። ከአንድ ወር በኋላ አዲስ አበባ ውስጥ እንዲካሄድ የታቀደውን ንጽህናና ውሃ ለሁሉም የሚባል ዓለም አቀፍ ጉባኤ አስመልክተው መግለጫ የሰጡት ሚኒስትሩ አቶ ሞቱማ መቃሳ በስብሰባው ላይ ለመሳተፍ የሚገቡ ለጋሽ ሀገሮችና ተቋማት ለዘርፉ ድጋፍ ሊያደርጉ እንደሚችሉ ጠቁመዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው ንጽህናና ውሃ ለሁሉም አጋርነት የተሰኘው ተቋም ከተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ ጋር በመተባበር የሚያዘጋጀው የሚኒስትሮች ጉባኤ ነው፣ ከአንድ ወር በኋላ በአዲስ አበባ የሚጀመረው። ያለፉትን ሶስት ጉባኤዎች በአሜሪካ ያካሄዱት ተቋማቱ አፍሪካን ለዘጋጅነት ሲመርጡ የመጀመሪያቸው መሆኑ ተጠቅሷል። እንደ አውሮፓውያን አቆጣጠር እስከ 2030 ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት 17 የዘላቂ ልማት ግቦች አንዱ ውሃና ንጽህናን የተመለከተ መሆኑን የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ሚኒስትሩ ሞቱማ መቃሳ ተናግረዋል። በአዲስ አበባ የሚካሄደው ጉባኤም ዘላቂ የልማት ግቦቹ ከተቀረጹ በኋላ የመጀመሪያው መሆኑን አስታውሰዋል። ሚኒስትሮችና የዓለም አቀፍ ተቋማት መሪዎች የሚገኙበት ጉባኤ ታዲያ ሀገራት ግባቸውን ለመተግበር እንዲዘጋጁ እገዛ እንደሚያደርግ ነው የገለጹት። አቶ ሞቱማ እንዳሉት እንደ አውሮፓውያን አቆጣጠር ከ2000 እስከ 2015 በነበሩት 15 ዓመታት ኢትዮጵያ የውሃ አቅርቦት የሌለውን ሕዝብ ቁጥር በግማሽ መቀነስ ችላለች። ዘላቂ የልማት ግቦቹን ለማሳካት በምታደርገው ጥረት ጉባኤው የሚኖረውን ጠቀሜታ ማብራርተዋል። የተለያዩ ለጋሽ ዓለም አቀፍ ባንኮች ይገኛሉ። ዓለም አቀፍ ድርጅቶች ይገኛሉ። እነኚህ የሚመጡት የእኛን ሀገር እንቅስቃሴ አይተው በሚመቸው መንገድ ድጋፍ ያደርጉልናል ብለን ነው የምናስበው። ድጋፍ ስንል የፋይናንስ ድጋፍ አለ ከዛም ውጭ ደግሞ የቴክኒካል ድጋፎች አሉ፣ የሚደረጉልን ማለት ነው። ስለዚህ እንደኛ ሀገር እና ሌሎችም ሀገሮች የዚህን ኤስዲጂውን ሰስቴናብል ለማሳካት ሁሉም የየራሹን ድርሻ ያደርጋል እና በጋራ አብረን ይሄን ግብ የተቀመጠውን ጎል የምናሳካበት ሁኔታ ይፈጠራል ብለን ነው የምንጠብቀው። ከዚህ አኳያ ድጋፍ የቴክኒክም የፋይናንስም ይገኛል ብለን ነው የምንጠብቀው ኢትዮጵያ ይህንን ጉባኤ የምታስተናግደው አዲስ አበባን ጨምሮ በተለያዩ ከተሞች የሚገኙ ነዋሪዎች የውሃ አቅርቦት ችግር እየገጠማቸው ባለበት ወቅት ነው ውሃ የሚኖረው ሌሊት በተወሰነ ሰዓት ብቻ መሆኑን የሚገልጹ አንዳንድ ነዋሪዎች ያንን ለመጠበቅ እንቅልፍ አተው እንደሚያድሩ ያስረዳሉ ለቀናት ብሎም ለሳምንታት ውሃ እንደማያገኙ የሚገልጹም አሉ ችግሩ መኖሩን ያመኑት ሚኒስትሩ አቶ ሞቱማ መቃሳ ዋናው መነሻ የህዝብ ቁጥር መጨመር ነው ብለዋል ዋናው ምክንያት አሁን መጠጥ ውሃ እንደተባለው እዚህ ሀገር ያሉት የከተማ መጠጥ ውሃዎች እጥረት አለ። ሁሉም ትልልቅ ከተሞች ውስጥ ለምሳሌ አዳማ፣ መቀሌ፣ ባህር ዳር፣ አዲስ አበባ እንዳልከው፣ ሌሎችም ከተሞች ድሬዳዋ እጥረቶች አሉ። ዋናው መነሻው የኛ የከተማ እድገት፣ የከተማ ህዝብ እድገት አሁን አንድ ፕሮጀክት ሲሰራ ዲዛይን ሲደረግ ለ20 ዓመት ለ15 ዓመት አገልግሎት ይሰጣል ተብሎ ነው የሚታቀደው። ይሄ ስታቀድ የህዝብ እድገት ካልኩሌሽኑን ባለ ወስዶ ነው ለምሳሌ ወይ ሁለት ነጥብ ሶስት ወስዶ ሊሆን ይችላል የፖፕሌሽን የሚጨምረው ማለት ነው። የህዝብ ቁጥር የሚጨምርበትን ያንን ካልኩሌት አድርጎ ዛሬ የነበረው ህዝብ የዛሬ ሀያ ዓመት እዚህ ላይ ይደርሳል ብሎ ነው ፕሮጀክት የሚሰራው። አሁን እያየን ያለነው ግን በሁለት ፐርሰንት ያድጋል፣ ሁለት ነጥብ ሶስት ያድጋል የተባለው በአራት ከዛ በላይ የከተማ እድገት የከተማ ህዝብ እድገት የጨመረበት ሁኔታ ነው ያለው። ይሄም ሆኖ ግን ችግሩን ለመቅረፍ ከፍተኛ ጥረት እየተደረገ መሆኑን ነው ሚኒስትሩ ያስረዱት። ለመስራት እና ችግሩን ለመቅረፍ ከፍተኛ ጥረት እየተደረገ ነው። ለምሳሌ አዲስ አበባ የምንወስድ በርካታ ፕሮጀክቶች ተቀርጿል። ያሉትን የማሳደግ በተጨማሪ ጥልቅ ጉድጓዶችን በብዛት በመቆፈር ችግሩን ለመቅረፍ እየተሞከረ ነው አለው። ችግሩ አለ ግን ይሄን ለመቅረፍ እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ከተወሰኑ ጊዜ በኋላ ከዚህ ችግር ማቃለል ይቻላል ተብሎ ነው የሚገመተው። የአዲስ አበባ ጉባኤ አዘጋጅ የሆነው ንጽሕናና ውሃ ለሁሉም አጋርነት የተሰኘው ተቋም ከመንግስታት ከሲቪክ ማህበራት ከለጋሾች ከልማት ባንኮችና ከመሳሰሉት የተውጣጡ ከመቶ በላይ አጋሮች እንዳሉት ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ወደ ዝግጅት ክፍላችን ከወልቃይት የሚደውሉ የአካባቢው ነዋሪዎች የተለያየ ገጽታ ያላቸው ጥቃትና ወከባ እየተፈጸመብን ነው እያሉ ነው። እንዲህ አይነቱ ወከባ የሚደርስባቸው አካባቢያቸው ወደ ትግራይ መካለሉ አግባብ አይደለም የእኛ ክልል አማራ ነው የሚል ጥያቄ በማንሳታቸውና ጥያቄያቸውንም በፊርማ አስደግፈው ወደ አዲስ አበባ ወደ ፌዴሬሽን ምክር ቤት አቤቱታ በመላካቸው እንደሆነ ነዋሪዎቹ እየተናገሩ ነው። ማምሻውን ያነጋገርኳቸውን አንድ ነዋሪ ድምፅ ላሰማችሁ። ማነቴን መግለጽ አልችለውም። አፈና ምክንያቱ በሌሊት ያፈኑ ስለሆነ ህዝባችን፣ እንዲሁም በተለያየ መንገድ እና ትግሬነት አምናችሁበት የቆያችሁ ስለሆነ እንዴት አሁን አማራ ብላችሁ ጠይቃላችሁ? እስካሁን በሀያ አራት ዓመታት በትግሬ መስተዳደር ነው የቆያችሁ ና አሁን ለምን ጠይቃላችሁ የሚል ጥያቄ ማሰራራት ና ዛኪያ ኃይላችን ህዝባችን ደግሞ በኃይል እየሰበሰቡ መጠሪያ በገጠር ያለም ህዝብ በሙሉ እየሰበሰቡ ብር እንሰጣለን፣ እነዚያ ተወሉ አማራ አያዋጣችሁም፣ ከእኛ ጋር ተማስላችሁ ብትሰሩ ነው የሚሻለን ይሄ ድል ያመጣው የትግራይ ህዝብ ነው፣ አማራን አይወክልም። በስውራዊ ማለት ነው። ምክንያቱም አስረጅ በሌላው ለብቻው ለብቻቸው የሚናገሩት ነገር አለ። እስቲ አሁን በነዚህ ቀናት ውስጥ እየተደረገ ያለ ነገር ሊነግሩኝ የሚችሉት ነገር አለ። የተፈጠሩ የተፈጸሙ ነገሮች ያው የተፈጸሙት ያሉ ነገሮች አማራን ንብላችሁ የምትናገሩ ከሆነ ህዝብ እንደዚህ ያላችሁ የምትናገሩ በየቦታው በሶስት ለሶስት ምዳራት የምትናገሩ ከሆነ ይዘን እናድቃችኋለን፣ እናጠፋችኋለን። ወይም ደግሞ ይሄ መሬት የትግራይ መሬት ስለሆነ ለቃችሁ ሲሉ ወደ አማራ ክልል ግቡ የሚል ማሰራራቻና ዛቻ በእኛ ላይ የተፈጸመ ነው ያለ ልቆቁ፣ እስከ ማለት ደርሰናል። እኛ አገራችን ትውልዳችን ጎንደር ነው። ትውልዳችን ጎንደር እያለን ግን ከጥንት ጀምሮ እስከ ሰማኒያ ሶስት አመት ምረት የህደ እስከሚገባ ድረስ እኛ በጎንደር አስተዳደር የቆየነ ሰዎች አሉ። ለሀያ አራት አመታት የሚያህል ግን ህዝባችን ወዶ ሳይሆን ሁለት ሶስት ሰዎች ከወንበር የተቀመጡ በራሳቸውን ስልጣናቸው ለማሳደግ ያደረጉት ህዝባችን ሳያቅ እንደ አዲስ ምዕራብ ትግራይ ተውሎ ተሰይሞ ብዙ ህዝባችን የተያዘ እንዲጠፋና አድራሻው ሳይታወቅ በእስር ነው ያለ፣ ሙቶ እኛ የማናቅበት ሁኔታ አለን። ሳይለቀስለት ለሀያ አራት አመት የጠፋ ህዝባችንን ብዙ ነው፣ ቁጥር የለውም። በአሁኑ ሰአትም ህዝባችን እየተፈራረ ነው ያለ። እንዴት ትፈራራል? ይሄ የፖለቲካ ጉዳይ አለን። እኛ ምንጠይቆ ያለን የማንነት ጉዳይ ነው። ማንነታችን ደግሞ ትውልድራችን አማራችን፣ ሁሉ ሁኔታችን የአማራ ነን። የውራት አቀማመጣችን መሬታችንም እንደዛው ነው፣ ተመሳሳይ ነው። ስለዚህ እኛ ማንነታችን ይታወቅልን፣ ባህላችን አማራ ነው። ስለዚህ አማራ ስለሆነ ደግሞ በአማራ ክልል መስተዳደር ነው የምንችለው ብለን በጠየቅነው ግን ህዝባችን እየታፈነና እየተስፈራራ የሚኖርበት ሁኔታ ከሆነ አስቸጋሪ ሆኖብናል። እኛ እንደዛ ነው አይነት አስተዳደር ነው ያለው በመጣት ለመሆኑ፣ እንደዚህ አይነት ዛቻ፣ ማስፈራሪያ የሚያደርሱ ሰዎች በስም ሊጠቅሱልኝ የሚችሏቸው አሉ ወይም በስልጣናቸው ቢያንስ ቢያንስ ያው እንደዚህ የሚያደርጉት ሰዎች የወረዳ ተወካዮች ነው ብለው የመጡ ሰዎች አሉ። እንዲሁም የአካባቢ ምንሻዎች፣ መጥሪያ የያዙ እኛም አናውቃቸው በአካባቢ የማይኖሩ ሰዎች ደህንነቶችም እንዲሁም ፖሊሶችም የመጡ መጥሪያ ይሰጡና ለዛ በኋላ በሁለት ፖሊስ በሁለት ደህንነት ታጅበው ወደ ፖሊስ ጠባት ያላለ ሄደ። እዛ በኋላ በሀይል ፈርም እኔ ትግሬ ነኝ ብለህ ፈርም ይሉናል። አንፈርምም ካለ ደግሞ ካልፈረምክ ከዚህ አካባቢ እንዳናየ፣ ይሄ ትግራይ መሬት ስለሆነ ውጣና ሄደ አማራ ክልል ግባ። አማራ አይደለም ይሄን ያስተዳድረው እንዴት ለትግራይ መሬት እየኖርክ አማራ ስላለው፣ ያም የሚመጡ ሰዎች ደግሞ ደህንነቶችም አሉ፣ ፖሊሶችም አሉ። እኛም አነቃቸው በዚህ አካባቢ የማይኖሩ ከመሀል ሀገር ከትግራይ መጠው በገጠርም በተለያዩ መንገድ የተንቀሳቀሱ እንደዚህ የሚሰሩ ሰዎች አሉ። ውጡ እስከ ማለት ደርሰናል። እኛ እኛ ከሀገራችን ወጥተን ወዴት ነው የምንሄደው? የወልቃየት ሰው ነው የሚወስነው። እዛ ነዋሪ ከጥንት ጀምሮ የኖረ ህዝብ ስላለ ፌዴሬሽን ምክር ቤት ወርዶ ቢያነግረን ህዝባችን በግልጽ መነጋገር አለበት እዛ ጋ ምክንያቱ ትግሬ ነ ወይ ብሎ ነው የሚመልሰው ወይስ አማራ ነ ብሎ ነው የሚመልሰው። ህዝቡ ነው የሚወስነው። ስለዚህ በኃይል ይሄን ከጥንት ጀምሮ እስከ ሰማንያ ሶስት ዓመተ ምህረት የነበረ አስተዳደር ግን ተቀይሮ እንደዚህ በሀገራችን ምድር ማሰራራትና ብዙ ዛቻ ሲደርስብን እኛ ያ መጽሐፍ የታተመው ለወልቃየት ህዝብ የማይወክል መጽሐፍ ከሆነ የዓለም መንግስት እንዲያውቅልን እኛ በህገ መንግስት መሰረት በአንቀጽ ሰላሳ ዘጠኝ እንዲሁም አርባ ስድስት እና ዛ አራምስት ያለው በዛ መሰረት ብሔራችን ይታወቅልን እና ብሔራ አማራ ብለን በጠየቅነው ግን እዛችን የሚታፈን እና የተለያየ ማስፈራራቻና ዛቻ እንዲደርስበት ከሆነ አስቸጋሪ ጉዳይ ነው ያለ። ይህንን ጥያቄ በማንሳታቸው ምክንያት የታሰሩ ሰዎች ወይም ሌላ ጉዳት የደረሰባቸው ድብደባ የደረሰባቸው ወይም የህይወት ጉዳት ቢሆን የደረሰባቸው ሰዎች አሉ? እርሶ የሚያውቋቸው በአሁኑ ሰዓት አሁን በአሁኑ ሰዓት ያለ ያው ድሮ የጠፉ ሰዎች ስም ዝርዝር አስቀምጠናል። ብዙ ናቸው። ይህን ነገር ሳይጀመር የጠፉ ሰዎች አሉ። ስንት ሰዎች ይሆናሉ? ጠቅላላ የወልቃይት ሰው አድራሻ ሳይታወቅ ጠፍቶ የቀረ ወደ ሶስት መቶ ህዝብ ያለ። የት እንዳሉ አታውቁም? የት እንደደረሱ አናቅም። ማን እንዳጠፋቸውስ የምታውቁት ነገር አለ ወይም የምትሰሙት ጭምጭምታ ምንም ነገር ቢሆን መረጃ አላችሁ? ለእነዚህ ሰዎች ያጠፋቸው የትግራይ ተወላጆቹ ነው። በሌሊትም በቀንም እየመጡ ከማናገር እየመጡ አንተ መስፍን ነህ አንተ እኮ የእኛ ጠራት ነህ እንፈልግለን ይሉ አልመጠው እዛ በኋላ ይሄዳል። ወደ አካባቢ ያለው ጣቢያ እዛ በኋላ የት እንደገባ አይታወቅም። እንዲሁም ወይ ምክንያት አድርገው ከገጠር ወደ ከተማ የገባና ህዝባችን ወደ ከተማ ሲገባ ማታ ጠብቀው እዛ ፍነው ማጥፋት ብዙ ሰው ነው የጠፋብን። አሁንም ያሆን በፊት የጠፋው ህዝብ አሁን የማንነት ጥያቄ በመጠየቅ እንደዚህ ብሎ ሲያፈራሩን እንኳን በቀን አስራ ሁለት ሰዓት በኋላ መንቀሳቀስ አልቻለን። አሁን ግን በዚህ ሰሞን ውስጥ የታሰረ ወይም ሌላ ጉዳት የደረሰበት ሰው አለ የሚያውቁት እርሶ? አዎ አሁን አጋጣሚ በዚህ ዳንሻ አካባቢ ከዳንሻ በታች ፍርካና ርዋሳ የሚባል አካባቢ አለ። የእኛ ሰዎቹ ብዙ አለ እዛ የሚኖሩ ቤታቸው እንዲፈርስ ተደርገዋል። ለምን ያው የትግራይ ሰፋሪዎች እዛ ይመጣሉ። ወልቃይ ጠገዴ ተወላጆች የሆነው እዛ ቤት ሰርተው ሲኖር ነበሩ። ለምን አማራ ብለን ነው ብላችሁ ነው የማና ጥያቄ ያስነሳችሁ በሚል መንስኤ ወደ አስራ ሶስት የሚያሉ ቤታቸው እንዲፈርስ ተደርገዋል። መቼ? አሁን በዚህ ሳምንት ውስጥ ከእነሱ ቤታቸው የፈረሰባቸው ሰዎች አንድ የማውቀው ገብሬ መርሻ የሚባል እኔ ራሴ በአካል የማውቀው ሰውዬ አለ። እንዲሁም እነዚህ አስራ ሁለት ሰዎች ደግሞ ስማቸው ዝርዝር ይዘን ልናስታውቃቸው እንችላለን። ከዛ ውጭ ግን አሁን ታስሯል የሚባል ሰው በቁጥጥር ስር ያለ ሰው ወይም ደግሞ የተደበደበ ሰው አሁን በዚህ ሰሞን ውስጥ አለ የሚያውቁት እርሶ? አዎ ታስረው የተለቀቁ ሰዎች አሉ። የት ነው የታሰሩት? መቼ ነው የታሰሩት? መቼ ተለቀቁ? ያው ይታሰራሉ። ከታሰሩ በኋላ ህዝብ ይሄዳል። ቤተሰብ፣ ያለ አንድ አካባቢ ያለ ህዝብ ይሄድና ለምንድን ነው የታሰሩ እነዚህ ኮ የማንነት ጥያቄ ናቸው እንጂ ወንጀል የላቸውም፣ የፖለቲካ ሰዎች አይደሉም ብሎ ህዝቡ ሲናገር፣ ህዝባ እንዲፈቱ ይደረጋል። እዛ ላይ ግን ሰው ካልሄደበት ግን እዛ ታስሮ መሰንበቱ ነው። ከዚህ በተጨማሪም የኪነት ቡድን እያስመጡ በሚያሰሟቸው መዝሙሮችና ጭፈራዎች ማስፈራሪያና ዘለፋዎችን ይለቁብናል ብለዋል ነዋሪው። እንደዚሁም በአካባቢው ነባር ነዋሪዎች ያልነበሩ በየእርሻ ልማቱ የሰፈሩ ሰዎችም አሉ ከሌሎች አካባቢዎች መጥተው ብለዋል። ሌሎችም ተደብድበናል የሚሉ ሰዎችን በሌላ ዝግጅት ይዘንላችሁ እንመለሳለን። ስለ ሁኔታው ማብራሪያ ለማግኘት ወደ ተለያዩ የወረዳውና ወደ ክልሉም ባለስልጣናት ያደረግናቸው ተከታታይና በርካታ ጥረቶች ለጊዜው አልተሳኩም። ይህ በእንዲህ እንዳለም ቢሆን ሁመራ ውስጥ ባለፈው ሳምንት በተካሄደ ከአራት ወረዳዎች የተውጣጡ ስድስት መቶ የሚሆኑ የአካባቢው ነዋሪዎች ተጠሪዎች ተሳትፈውበታል የተባለ በክልሉ ፕሬዚደንት የተመራ ጉባኤ የአቋም መግለጫ አውጥቶ መበተኑ ተዘግቧል። የክልሉ የጸጥታና የአስተዳደር ኃላፊ አቶ ሀድሽ ዘነበ ሲናገሩ ጉዳዩ ግንቦት ሰባት ሻእቢያ አርበኛ አንድ የሚያስተሳስራቸው በጎንደርና በሰሜን አርማጭሆ አካባቢ ሁኔታዎች አመቺ ናቸው ብለው የጀመሩት ከሶስት አራት አመታት በፊት ነው። ሻእቢያ ሲያሰማራቸው በዚህም በዚያም ይጨፈለቃል። እንደምንም ብሎ ካመለጠም በዚህ አካባቢ ነበር መክኖ የሚቀረው። በተጠቀሰው አካባቢ እሳት አቀጣጥለው ነበር። ወደ እኛም በመጠኑም ተሻግሮ ነበር። በመሰረቱ ይህንን ትርምስ የሚመሩት ኃይሎች ኢህአደግን በምርጫ ሊያሸንፉት አልቻሉም። በጦር ሜዳም ገጥመው ሊያሸንፉት አልቻሉም። ስለዚህ የሌለ ድርሰት የማንነት ጥያቄ እያስነሱ እርስ በራሱ እንዲጫረስ ከልማት ጎዳና ለማስወጣት እየሰሩ ይገኛሉ። ከሻእቢያና ሌሎች ኃይሎች እነማን እንዳሉ መረዳት ይኖርብናል። ይሁንና መንግስት ከዛሬ ጀምሮ ትዕግስቱ መሟጠጡን ልገልጽላችሁ እፈልጋለሁ ብለዋል። የትግራይ ክልል የጸጥታና የአስተዳደር ኃላፊ አቶ ሀዲሽ ዘነበ ናቸው። ባለስልጣናቱንም የሚሰጡን መረጃ ካለ የታሪክና ሌሎችም ባለሙያዎችን ይዘንላችሁ በሌሎች ዝግጅቶች እንመለሳለን። ወደ ተከታዩ ዘገባ እንሸጋገር። ክቡራትና ክቡራን፣ ወደ ኦሮሚያ ይወስደናል። ከታህሳስ አጋማሽ ጀምሮ በኦሮሚያ የተለያዩ ከተሞች የተጀመረው ተቃውሞ ዛሬም ቀጥሎ መዋሉን በምዕራብ አርሲ ሻሸመኔ ውስጥም አካባቢው በፌዴራል ፖሊስና በመከላከያ ቁጥጥር ስር መዋሉን የአካባቢው ነዋሪዎች ለኦሮምኛ ቋንቋ ዝግጅት ክፍል ገልጸዋል። ጽዮን ግርማ ተከታዩን አጠናቅራለች። በዛሬው እለት በምዕራብ አርሲ ሻሸመኔ ወረዳ አባሮ አንድ እና አባሮ ሁለት በሚባሉ መንደሮች እንዲሁም በሻሸመኔ አጆ፣ ኮፈሌና ኩየራ ተቃውሞ መቀጠሉን በአካባቢው ነዋሪዎችና በፌዴራልና በመከላከያ ፖሊሶች መካከል ፍጥጫ መከሰቱን ስማቸውን መግለጽ ያልፈለጉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በምዕራብ አርሲ ሻሸመኔ ወረዳ አባሮ አካባቢ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ነዋሪ እንደተናገሩት ሉካዳዳዳ ህብረተሰቡ አደባባይ ወጥቶ የመኪና መተላለፊያ መንገዱን ሲዘጋ ወታደሮቹ መኪናቸው መቆም እስከቻለበት ድረስ መጥተው በእግራቸው ወደ መንደሩ ገቡብን። በዚህ ጊዜ ህዝቡ ወደሚመለከታቸው አካል ሉ ወደሚመለከታቸው አካል ድምፁን ማሰማት ጀመረ። እኛም ለነ ዶክተር መረራ ደውለን ተናገርን። እኚሁ አስተያየት ሰጪ ስለ ሁኔታው ሲናገሩ የከተማው ሰው፣ ነጋዴው፣ ገበሬው፣ ተማሪው ቀደም ሲል መንግስትን ሲደግፉና ሲተባበሩ የነበሩ ሰዎች ሳይቀር በአንድ ላይ ሆነው ተቃውሞ ሲያሰሙ እንደነበር ገልጸው፣ አሁን ግን የፌዴራል ፖሊስና የልዩ ኮማንድ ፖስት ወይም አጋዚ ጦር አካባቢውን መክበቡን የአካባቢው ነዋሪዎችም እጅ አንሰጥም በሚል ፍጥጫ ውስጥ መግባታቸውን ገልጸዋል። በሌላ በኩል በሻሸመኔ ኩየራ አካባቢ የሚገኙ አንድ ሌላ ነዋሪ ዛሬ መንገዱ ሁሉ ተዘግቶ አካባቢው በጸጥታ እንደተዋጠ ገልጸው ስለ ትናንት ሁኔታ ሲያስረዱ ወያ ነመ ጀደሙ በርሲሳ ሄረጋቴ አዳማ ረት በርሲሳ ቦቃና ሄ ወረ ብረው ጅሩ አኩሞ ማን ገድበው የበው ሽንቱ ፈካተ ጀደኒ ትናንት አንድ ወያ የሚባል መምህር እዚህ አካባቢ እንደ ማንኛውም ሰው ወደ ደጅ ሲወጣ አንተ ነህ ይህን የምታደርገው ብለው ገደሉት። አሁን አስከሬኑን አይቼ ነው የመጣሁት። እኚሁ ነዋሪ ስለ ከተማ ሁኔታ ሲያስረዱም በገ ግ ራ መጠቀ መንገድ ያልተዘጋበት የለም። አሁን እራሱ እያናገርኩ ባለሁበት ጊዜ ኦራል መኪና ኦራል መኪና ተጭነው ፖሊሶች ወደ ከተማ እየገቡ ነው። ሁኔታው ያስፈራል። እንደ ሁለቱም ነዋሪዎች ገለጻ አካባቢው በፖሊስና በነዋሪዎች ፍጥጫ ውስጥ ወድቋል። ሰዎች እየታሰሩ ነው። በተቃውሞ ውስጥ ጎልተው የታዩ ወጣቶች በጥቆማ እየታደኑ ማስፈራሪያና ዛቻ እየደረሰባቸው እንደሆነ ተናግረዋል። ይህ በእንዲህ እንዳለ በሌሎች የኦሮሚያ አካባቢዎችም ተመሳሳይ እንቅስቃሴ እየተካሄደ መሆኑን አንድ የተቃዋሚ ፓርቲ መሪ አስታወቁ። የኦፌኮ ኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ አባል አቶ ጥሩነህ ገሞታ የኢህአዴግ ታጣቂዎች ከግንጪ እስከ ወለጋ ካሉ አካባቢዎች ወከባና ግድያ ፈጽመዋል፣ በርካታ የኦሮሞ አጋር ታጋዮችንና ተማሪዎችንም አስረዋል ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ያነጋገራቸው አዲሱ አበበ ነው። ቀጥሎ ይቀርባል። የኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ ኮሚቴ አባል ስማቸው አቶ ጥሩነህ ገምታ መሆኑን እንገልጻለን። በአክብሮት ጥሩነህ ገምታ ባላለው በኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ ኮሚቴ አባል ነኝ። በጣም አመሰግናለሁ። አቶ ጥሩነህ ቤት አካባቢ ስላለ ሁኔታ ነው መረጃን ሊሰጡ ነው የፈለጉት። ወደ ምዕራብ ኦሮሚያ አካባቢ ከድንቂ ጀምሮ እነ ገንደበረት እነ ጀልዱ እነ አምቦ እና ጉድር አካባቢ ሰፊ የሆነ ህዝባዊ እንቅስቃሴዎች አሉ፣ ተቃውሞዎች አሉ። ወለጋ ውስጥ አርጆ ጉደቱ የምትባላለች ሆሮ ጉድሩ አካባቢ ደግሞ አሊቦ የምትባል ቦታ አለ። በእነዚህ ቦታዎች ላይ ሰላማዊ መንገድ ህዝቡ ጥያቄዎች እየጠየቀ ነው። አሁን የጠቀሷቸው አካባቢዎች ህዝባዊ እንቅስቃሴ አለ ነው የሚሉኝ? ምንድን ነው በተጨባጭ እየተካሄደ ያለው? እንቅስቃሴ በሚያካሄዱት ሰዎች ላይ የደረሰ ጉዳት አለ ወይ ይሄንን እንደው በትክክል ቢገልጡልኝ የኔን ሀብት ወይም የህዝብን ሀብት አትዝረፉ የሚል ነው አዲስ አበባ አካባቢ ነዋሪዎች እያፈናቀላችሁ መሬት እየወሰዳችሁ በከፍተኛ ዋጋ መሸጡን አቁሙ፣ አትዝረፉ፣ ሰውን አታራቁቱ የሚል ነበረ የተነሳው። ያ መነሻ ነው። እኛም ዘግበናል። አሁን እርሶ አንዳንድ ህዝብ ጆሮ ያልደረሰ ሁኔታ ካለ እንዲገልጡልኝ ነውና ወደዛ እናምራ። ወደ ማንነት ጥያቄ ሁሉ ተሸጋግሯል። እነዚህ የህዝቡ ጥያቄ እኛ ባልመረጥናቸው ሰዎች መተጋደር የለብንም። እንደ ሌላው አለም በዲሞክራሲያዊ መንገድ በመረ ይመስላቸው ተመራጮች ወይም ባለስልጣናት መተጋገር አለብን። የምን ነገር የመብት ጥያቄ ሁሉ እስከ ማንፋ ደረጃ ላይ ደርሰዋል። ባልመረጥ ናቸው ሲሉ ወደ ማን ነው የሚያነጣጥሩት? ኦፌኮ ላይ ነው እርስዎ ያሉበት ፓርቲ፣ ወይንስ ደግሞ ጠቅላላ መንግስት ላይ ነው? በእውነቱ የኦሮሞ ፌዴራላዊ ኮንግረስ ወደ ስልጣን አካባቢ የለም። የፓርላማ አባልም አይደለም። የኦሮሚያ ክልል ምክር ቤት አባልም አይደለም። እንደ አንድ ሰላማዊ ታጋይ ፓርቲ ተመስርቶ ነው ያለው እንጂ ኦፌኮ ሌላ ነገር የለውም። በስልጣን ላይ ያለው መንግስት የኢህአዴግ መንግስት እና በኦሮሚያ ውስጥ ደግሞ ይሄንኑ ኢህአዴግን ወክሎ ያለው የኦፒዲኦ ፓርቲን ነው ህዝቡ እየጠየቀ ያለው። ባልመረጥኑ መንግስት መተዳደር የለብንም የሚል የመብት ጥያቄ እያነሱ ናቸው ያሉት። እንደሚያውቁት አቶ ጥሩነህ የኦሮሚያ አካባቢ እንቅስቃሴ የተጀመረው አዲስ አበባ ኦሮሚያ አካባቢ መሬት ያለ አግባብ ተወሰደ፣ ለባለሀብት ተሰጠ የሚል ነበር እንጂ መንግስት ይለወጥ መንግስቱን የሚመራው አካል እኛ የፈለግን ወይም የመረጥነው አይደለም የሚል አልነበረም። አሁን ግን ወደዚህ ተሸጋገረን የሚሉኝ እርስዎ። እንግዲህ ማንኛውም ሀገር ውስጥ ያለው ትግል እድገት እያሳየ ነው የሚሄደው በሰላማዊ መንገድ የጠየቁት ጥያቄ በህጋዊና አግባብ ባለው መንገድ ስላልተመለሰላቸው ይሄንን የሚያደርገው ደግሞ ህገ ወጥ በሆነ ሁኔታ ስልጣን ላይ ያለው መንግስት ነው የሚል ነው። ነገር ግን የት አካባቢ ነው በአሁኑ ሰዓት እየተካሄደ ያለው? በሁሉም አካባቢ እንደዚህ አይነት እንትኖች ይካሄዳሉ። ምንድን ነው ልጆቻችን እስከገደላችሁ ድረስ እኛን መምራት አትችሉም የሚል እንቅስቃሴ ች ያደርጋሉ። በአብዛኛው በኦሮሚያ አካባቢ፣ በሁሉም አካባቢዎች ላይ ይህን እንቅስቃሴ ያደርጋሉ። እስካሁን ድረስ በህዝብ ላይ የሚወሰደው እንቅስቃሴ በፓርቲያችን አባሎቻችን አባሎችና ደጋፊዎቻችን ላይ የሚወሰደው እርምጃ አልቆመም። አቶ ጥሩነ አልቆመም፣ እርምጃ እየተወሰደ ነው ሲሉ ተጨባጭ ያርጉልኝ እስቲ። ሰሞኑም ብቻ እስከ አለፈው ሐሙስ አርብ ድረስ የሚታሰሩ ሰዎች ሁሉ አሉ። አቶ ሽብሩ አቡማ የሚባል ስሬ አቶ መገርሳ ያደሳ የሚባል ሰው፣ አቶ ደሳይን ወጋሪ፣ አቶ ሰኚ ጋሪ፣ አቶ በቀላ ዱጉማ፣ አቶ ታደሰ ወርደፋ፣ አቶ ታደሰ ወርደፋ ከኑኑ ቁምባ ምስራቅ ወለጋ ነው። ቡታ አሮ የሚባል አንድ ሰው አለ። አቶ ሲሳይ ደለካ ሲቡ ሲሬ፣ አቶ አቤቱ ታምሩ ጉቶ ግዳ፣ አቶ ቀነሳ ረጋሳ ሲቡ ሲሬ ስርፍ አዲስ አሳ ምዕራብ ወለጋ መነስቡ ወረዳ መንዲ ከተማ ከሌሎች ሰዎች ጋር ታፍኖ ወጥቶ ማዕከላዊ አስሯቸዋል። እስራቱ አሁንም አልቆምም። ከምዕራብ አርሲ እስከዛሬ ድረስ አምስት ሰዎች እንደተገደሉ የስልክ መረጃዎች አሉኝ። የታሰሩትን በዝርዝር ገልጠውልኛል። እስከሚችሉት ድረስ የሞቱትን መጥቀስ ይቻላል። አቶ ጥሩና፣ ይቅርታ አንድ ሁለት ሰዎችን ልጥቀስልህ። ለጊዜው ተጣርቶ ስማቸው የደረሰኝ ዘዋራ የምትባል ሴትዮ ገበያ መካከል ተገደለች። መቼ? አደም አብደላ የሚባል ወጣት እንዲሁ ተገደለ። በህዝብ መካከል ነው የተገደለው። የት ነው? ምዕራብ አርሲ ዶዶላ አካባቢ። በኦሮሚያ አካባቢ ተማሪዎችም ሆኖ ኦሮሚያ ህዝብ የሚያደርገውን እንቅስቃሴ መንግስት የሚረዳው በተለየ ሁኔታ ነው። በሰላም መንቀሳቀስ ይቻላል ህገ መንግስቱም ይፈቅዳል። ነገር ግን በሰላም እንንቀሳቀሳለን በሚል ስም አሁን እየተንቀሳቀሱ ያሉትና መንግስትን የሚከሱት ከሽብርተኞች ጋር ግንኙነት ያላቸው ናቸው የሚል መልስ ይሰጣል። ለምሳሌ አቶ ጌታቸው ረዳ ደጋግሞ ተናግረዋል። በትናንት ለትም ጠቀስ አድርገዋል ይህንኑ። እርግጥ ኦፌኮ ብለው በስም አልጠቀሱም። ይሄን እንዴት ይመለከቱታል? በእውነቱ እንግዲህ ይህንን የሚናገሩት ሰዎች መልስ ቢሰጡበት ነው የሚመረጠው። አሸባሪነትን በሚመለከት የእኛ የኦሮሞ ፌደራላዊ ኮንግረስ በህጋዊ መንገድ በምርጫ ቦርድ ዘንድ ተመዝግቦ ህጋዊ ሰርቲፌኬት አግኝቶ እየተንቀሳቀሰ የሚገኝ ነው። እንደዚህ አይነት አሉባልታዎች በፓርቲያችን ላይ እስከ ቅርብ ጊዜ ድረስ እየተነዛ ይገኛል። በተለያዩ አቅጣጫ ምናልባት አሁን ከጠቀስካቸው ግለሰብ አንደበት አንስማ እንጂ ከሌላ አቅጣጫ ሰምተናል። እውነቱን ነገር ለመናገር ግን እኛ የህዝብ መብት ደጋፊዎች ነን። ከሽብር ጋር ምንም ግንኙነት የለንም። ይልቅስ ሽብርተኝነትን የሚያበረታቱት ቢኖሩ ፀረ ዲሞክራሲ የሆኑ ሀይሎች ናቸው፣ እናስተዳድራለን ወይም ህዝብን እንገዛለን የሚሉት ናቸው። አቶ ጥሩ ነገምታ በጣም ነው የማመሰግነው። በመጨረሻ አንድ ጥያቄ ላቅርብና እናጠቃልላለን። በአዲስ አበባ ማስተር ፕላን ምክንያት የተነሳው እንቅስቃሴ እድገት አሳይቶ እርሶ እንዳሉት መንግስት ይለወጥ፣ የተመረጡትም የመንግስት ባለስልጣናት ህዝብ የፈለጋቸው ወይም የመረጣቸው አይደሉም እስከ ማለት ደርሰዋል። ነገር ግን ኢህአደግ ወይም አሁን ስልጣን ላይ ያለው ገዢ ፓርቲ ኦሮሚያን ብቻ አይደለም የሚያስተዳድረው ወይም ስልጣን ያለው በኦሮሚያ ብቻ ሳይሆን በመላ ኢትዮጵያ ነው እና ያልተመረጡ የመንግስት ባለስልጣናት ይነሱልን የሚል ጥያቄያችሁ ሁሉን ኢትዮጵያዊ እንዲያቅፍ ምን ጥረት አድርጋችኋል? ወይም የትኛዎቹ የኢትዮጵያ ክፍል ተቃዋሚዎች ከእናንተ ጎን ተሰልፈዋል? እንደ መችነቱ አጠቃላይ የኢትዮጵያ ህዝብ ይሄንን ስርአት እየታገለ እንደሚገኝ ነው የምንረዳው። እውነቱ ነገር ለመናገር ባለፈው አመት የምርጫ ሰሞን አንድ የአሬና ለዲሞክራሲ እና ለፊት ፓርቲ አባል በቀያቸው እንደተገደሉ ሁሉ እናውቃለን። እኒህ ሰው የሆነ ዝላይ ሲሰሩ ሳይሆን በትክክል ለህዝባዊ ዓላማ ሲታገሉ እንደሆነ ነው። በአማራ ክልልም በሌሎች ክልሎችም ይህንን ህዝባዊ መብታቸውን ለማስከበር እንቅስቃሴ የሚያደርጉ ትግል የሚያደርጉ ህዝቦች ከጎናችን ሁሉ እንዳሉ እናውቃለን። እውነቱን ነገር ለመናገር የኦሮሞ ልጆች ስለሞቱ ጥቁር ለብሰው የወጡ የደቡብ ልጆች እናውቃለን፣ የአማራ ልጆች እናውቃለን። መረጃዎች አሉንና ስለዚህ ብቻችንን አይደለንም። ወይም ደግሞ ይህንን ትግል የምናደርገው የኦሮሞ ፌዴራላዊ ኮንግረስ እና ኦሮሞ ህዝብ ብቻ አይደለም። ወደፊትም ደግሞ በተጠናከረ ሁኔታ ይቀጥሉበታል፣ ይመጡበታል የሚል እምነት ያለን እንጂ በተናጠል እንደዚህ የሆነ ነገር አይደለም። ሌላው በህጋዊ መንገድ አልተመረጠም ብለን የምንናገረው በእኛ ፓርቲ ብቻ አይደለም። እኛ በመድረክ ጥላ ስር ነው ተደራጅተን ያለነው እና በመድረክ ስር ያሉት ደግሞ አራት ፓርቲዎች ናቸው። እነዚህ አራት ፓርቲዎች በተለያየ ጊዜ እየተገናኙ ይነጋገራሉ። የአንድ አካባቢ ወይም የአንድ ክልል ህዝብ ትግል ወይም እንቅስቃሴ ተደርጎ ወይም የአንድ ክልል ህዝብ አመጽ ተደርጎ መታየት የለበትም። የአጠቃላይ የኢትዮጵያ ህዝቦች ትግል ነው እና መልካም አቶ ጥሩነ ኦፌኮ ወይም የኦሮሞ ፌዴራላዊ ኮንግረስ የመድረክ አካል እንደመሆኑ መ መንግስት በህዝብ የተመረጠ አይደለም። የአሁኑ የኢትዮጵያ ገዢ ፓርቲና መቀየር አለበት መነሳት አለበት መለወጥ አለበት የሚለው የመድረክም ጥያቄ ነው ብዬ መናገር ችላለሁ። በትክክል ነው ይሄ እንግዲህ ተገናኝተን እስከ አንድ ላይ እስከምንሰራ ድረስ የመድረክ አጠቃላይ አቋም ነው። ይሄ በዲሞክራሲያዊ መንገድ ያልተመረጠ መሆኑን የመድረክ አባል ፓርቲዎች መሪዎች በተለያየ ጊዜ መግለጫ እየሰጡበት ነው። የመድረክ የአጠቃላይ አቋም ነው፣ የኦፌኮም አቋም መልካም እሺ አይ ህዝብ የሚወክለው ወይም በህዝብ የተወከለ በህዝብ የተመረጠ አይደለም ማለትና አሁን ከቦታው ይነሳ ማለት ትንሽ የተለያየ ነው በሚል ነው ይህን ያነሳሁት። ለማንኛውም የኦፌኮ ስራ አስፈጻሚ ኮሚቴ አባል እግዚአብሔር ይስጥልኝ ጌታ ነው የህዝብን ድምጽ ለማሰማት ለህዝብን እኔም አመሰግናለሁ። አሁን ደግሞ ወደ ኡጋንዳ ምርጫ እናመራለን። ኡጋንዳውያን ዛሬ እንደ ካምፓላ እና ዋኪሶ ባሉ ከተሞች ዘግይቶ ቢጀመርም በብዛት ወጥተው ለፕሬዚዳንታዊና ምክር ቤታዊ አባላት ምርጫ ድምፅ ሰጥተዋል። የምርጫ ኮሚሽኑም ለማካካስ በሚል የድምፅ መስጫ ሰዓቱን በሶስት ሰዓት አራዝሟል። የጅል ግሬክ ዘገባ ከካምፓላ ደርሰናል። ሰለሞን ክፍሌ ያቀርበዋል። ዛሬ በዩጋንዳ ለፕሬዚደንታዊና ምክር ቤት ምርጫ የድምፅ መስጫ ጣቢያዎቹ ይከፈታሉ ተብሎ የነበረው ከጠዋቱ አንድ ሰዓት ላይ ቢሆንም አንዳንድ መራጮች የምዝገባ ሰነዶቹ እስኪደርሱ ድረስ ለአምስት ሰዓታት እንደተሰለፉ ጠብቀዋል። እኔ አሁን በተነገረን ሰዓት መሠረት ድምፅ ለመስጠት በቦታው ላይ ተገኝቻለሁ። አንድም የመምርጫ ቁሳቁስ ግን አላይም። ረዳቶች የሉም። ከምርጫ ታዛቢዎች በቀር ምንም ነገር የለም። የዩጋንዳ ምርጫ ኮሚሽን ግን የድምፅ መስጠቱ ሂደት በሀገሪቱ በርካታ የተለያዩ አካባቢዎች የተጀመረው በሰዓቱ ነው ይላል። በእርግጥ ግን እንደ ዋኪሶና ካምፓላ ባሉ ከተሞች መዘግየቱን አምኖ ሕዝቡን ይቅርታ በመጠየቅ ማስጀመሩን አረጋግጧል። ሲቲዝንስ ኢሌክሽን ኦብዘርቨርስ ኔትወርክ ዩጋንዳ የተባለው የምርጫ ታዛቢዎች መረብ ባወጣው መግለጫ መሰረት ደግሞ በሀገሪቱ ዙሪያ ከተቋቋሙ የድምፅ መስጫ ጣቢያዎች 41 ከመቶ ያህሉ የተከፈቱት ከጠዋቱ ሁለት ሰዓት በኋላ ሲሆን አራት ከመቶ የሚሆኑት ደግሞ እስከ ሁለት ሰዓት ተኩል አርፍደው ነበር ብሏል። በካምፓላ አንደኛው አመራጭ ካሮላይን ሃምብል በካምፕ ፓርክ ድምፅ መስጫ ጣቢያ ተገኝተው ለአራት ሰዓታት እንደጠበቁ ያስረዳሉ። በአጠቃላይ የምርጫው ሂደት መደሰታቸውን ግን አልሸሸጉም። በደንብ የተደራጀ የድምፅ አሰጣት ስነ ስርዓት ነው። አሁን ሁሉም ነገር ጥሩ ነው። የሕግ ጠበቃውን አንቶኒ ዋሜሊን የመሳሰሉት ሲናገሩ ደግሞ የፈለጉትን እጩ ተወዳዳሪ ለመምረጥ ካስፈለገ ሰዓታት አይደለም ሙሉ ቀን ቆመው እንደሚጠብቁ ያስረዳሉ። ከዚህ ቀደም አድርገነው ስለማናውቅ ዛሬ በነፃ አንድ ፕሬዚዳንት መምረጥ ከቻልን እንደ ቀድሞ ኡጋንዳውያን ሁሉ በጠመንጃ አፈሙዝ ሳይገደዱ በነፃ መምረጥ እድል ካገኙ ያኔ በጣም ደስተኛ ሆናለሁ። ካምፓላ ውስጥ ጋባ በተሰኘው ጎዳና ላይ በሚገኝ አንድ የድምፅ ማስጫ ጣቢያ መራጮች እስከ ሰባት ሰዓት ጠብቀዋል የመምረጫ ካርዶችን ለማግኘት ካርዶቹ ከመጡም በኋላ ፕሬዚደንቱን ሳይሆን የምክር ቤት አባላትን ብቻ መምረጥ የሚያስችሉ ሆነው ተገኝተዋል። በዚያ ምክንያትም ድምፅ ለመስጠት የወጡ ሰዎች ተቆጥተው የምርጫ ካርድ ሳጥኖችን እያነሱ ሜዳ ላይ መወርወር በመጀመራቸው ፖሊስ አስለቃሽ ጋዝ እንዲተኩስ ተገዷል ተብሏል። የምርጫ ሠራተኞችም ጣቢያዎቹን እየለቀቁ በመሸሻቸው ሂደቱ ተስተጓጉሏል። እኩለ ቀን ላይ ድምፅ ለመስጠት የደረሱ መራጮች ደግሞ እንደ ትዊተር፣ ፌስቡክ እና ዋትስአፕ ያሉ የሶሻል ሚዲያዎች የዘገዩ ወይም ጨርሶውኑ የማይሠሩ የማይሰሩ ሆነው አግኝተዋቸዋል። የዩጋንዳ መገናኛ ኮሚሽን ኃላፊ ጎድፍሬ ሙታባዚ ስለዚሁ ሲናገሩ ሳይቶቹ እንዲዘጉ የተደረገው ከጸጥታ ጥበቃ ጋር በተያያዙ ምክንያቶች ነው ብለዋል። አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ሆነ። ወደ ተከታዩ ዝግጅታችን እናልፋለን። ዲሞክራሲ በተግባር በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለረዥም ዓመታት በዳኝነት በማገልገል የታወቁት ወግ አጥባቂ ዳኛ አንቶኒን ስካሊያ ባለፈው ቅዳሜ ከዚህ ዓለም በሞት ተለይተዋል። ስካሊያ በ79 ዓመታቸው ድንገት በተኙበት ያረፉት ቴክሳስ በሚገኘው መኖሪያ ቤታቸው ውስጥ ነው። ፕሬዚደንት ባራክ ኦባማ ለስካሊያ ያላቸውን ክብር ከገለጹ በኋላ ሕገ መንግስታዊ ስልጣናቸውን በመጠቀም የቀድሞውን የጠቅላይ ፍርድ ቤት ዳኛ የሚተካ እጩ በአጭር ጊዜ ውስጥ እንደሚያሳውቁ ገልጸዋል። የሪፐብሊካን ፓርቲው መሪዎች ግን አዲሱን እጩ መምረጥ ያለበት ቀጣዩ የአሜሪካ ፕሬዚደንት መሆን አለበት ሲሉ እየተቃወሙ ነው። ዘጋቢዎቻችን ያጠናቀሯቸው በርካታ ሪፖርቶች አሉ። ሰሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራሙ እንደሚከተለው አዘጋጅቶታል። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለ30 ዓመታት ያህል በዳኝነት ያገለገሉት የአንቶኒን ስካሊያ ድንገተኛ ሞት ሀገሪቱ ውስጥ የፖለቲካ ጦርነት እንዲቀሰቀስ መድረክ ፈጥሯል። ፕሬዚደንት ባራክ ኦባማ ትላንት ራንቾ ሚራዥ ካሊፎርኒያ ውስጥ ለጋዜጠኞች ሲናገሩ የሕግ መወሰኛው ምክር ቤት ለምን ዳኛ አንቶኒን ስካሊያን የሚተካውን ሰው ምርጫዬን ለማጽደቅ ስብሰባ አልጠራም ሲል የተቃወመበትን ምክንያት ማንም ሰው ሊያሳምነኝ አይችልም ብለዋል። አንድ የሥልጣን ዘመኑ ሊያበቃ የተቃረበ ፕሬዚደንት ሟቹን ዳኛ የሚተካ ሰው በእጩነት ማቅረብ አይችልም የሚል ሕግ የለም ሲሉም አስረድተዋል። በመሆኑም እኔ የስልጣን ዘመኔ እስኪያበቃ ተግባሬን አከናውናለሁ፣ ሴኔቱም ማለት የሕግ መወሰኛው ምክር ቤትም እንዲሁ ሥራውን መሥራት አለበት ብለዋል። በእጩነት የሚያቀርቧቸው ዳኛ በሪፐብሊካኑ ተቀባይነት እንዲያገኙ ለዘብተኛ ሰው እንዲሆኑ አቅደው እንደው ተጠይቀውም ሲመልሱ የለም፣ አይሆንም። ማንኛውም በእጩነት የማቀርበው ዳኛ ከፍተኛ የሕግ አዋቂ እንዲሁም በሀገሪቱ የበላይ ፍርድ ቤት ያለምንም ጥርጣሬ መሰየም የሚችል ሰው ይሆናል ብለዋል። ባለፈው ቅዳሜ ከዚህ ዓለም በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያ ዘጠኝ አባላት ባሉት የበላይ ፍርድ ቤት ክፍተት የተዉት በወሳኝ ሰዓት ላይ ነው። ፍርድ ቤቱ በርካታ አበይት ጉዳዮችን እንደ ጽንስ ማስወረድ፣ ድምፅ የመስጠት መብትና የፕሬዚደንት ኦባማ የጤና ዋስትናን የመሳሰሉ ጉዳዮችን ለማየት ቀጠሮ በያዘበት ወቅት ነው እስካሊያ ድንገት ያረፉት። ለሕግ መወሰኛው ምክር ቤት በሚቀርቡ አጀንዳዎች ላይ ውሳኔ መስጠት የሚችሉት በሴኔቱ የብዙሃኑ መሪ ሚች ማኮነል አዲስ በሚቀርብ የጠቅላይ ፍርድ ቤት ዳኛ ምርጫ ላይ ስብሰባ አልጠራም ብለዋል። እንደ አውሮፓውያን ዘመን አቆጣጠር በ2017 ሥልጣን የሚረከበው አዲሱ ፕሬዚደንት መሆን አለበት ዳኛውን በእጩነት የሚያቀርበው ባይ ናቸው። የዳኛ ስካሊያን ህልፈት ተከትሎ በዩናይትድ ስቴትስ የተቀሰቀሰውን የፖለቲካ ጦርነት ባጭሩኒ ዲሞክራቱ ፕሬዝደንት ባራክ ኦባማ በስካሊያ ሞት ማግስት እሁድ ጠዋት ማዘናቸውንና ለሟቹ የነበራቸውን አክብሮት ከገለጹ በኋላ በቀጣይ ማድረግ ያቀዱትን አስረዱ። ሟቹን የሚተካ ሰው በእጩነት የማቅረብ ህገ መንግሥታዊ ኃላፊነቴን ለመወጣት አቅጃለሁ። ያን ለማድረግ ደግሞ ለእኔም በቂ ጊዜ እንዳለ ሁሉ የህግ መወሰኛው ምክር ቤትም ያለበትን ኃላፊነት ለመወጣት ማለትም ያን በእጩነት የሚቀርብ ሰው ጉዳይ በትክክል ለማየትና ድምፅ ለመስጠት ይችላል። በሴኔቱ የብዙሃኑ ሪፐብሊካን ፓርቲ መሪ ሚች ማኮነል የፕሬዝደንት ኦባማን በሟቹ ዳኛ እስካሊያ ምትክ ሌላ ሰው በእጩነት የማቅረብ ሐሳብ የተቃወሙት ወዲያውኑ ነው። ማኳነልና ሌሎች የፓርቲው አመራሮች የሚሉት ተተኪውን ዳኛ ማቅረብ ያለበት ከኦባማ በኋላ አዲስ የሚመረጠው ፕሬዝደንት ነው። ነው ሪፐብሊካዊው ሴናተር ሊንሲ ግራም ሁሉም የሚስማሙበት ምርጫ ካላገኙ ዳኛ ስካሊያን የሚተካውን ሰው የሚያቀርበው ቀጣዩ ፕሬዝዳንት ይሆናል። ፕሬዝደንቱ በዚህ የፖለቲካ ጦርነት አንዳንዴ አምርረው ሲናገሩ ይደመጣል። ሁሉም ማድረግ እንዳለበት ሁሉ እኔም በከፍተኛ ደረጃ የምወስዳቸው ኃላፊነቶች አሉ። እነዚህ ኃላፊነቶች ከአንድ ፓርቲ በላይ የገዘፉ ናቸው። ኃላፊነቶቹ ስለ ዲሞክራሲያችን ናቸው። ዳኛ ስካሊያ የአባቶቻችን ራዕይ የሆነው የፍትህ ቀንዲል ቀጣይነቱን ለማረጋገጥ ሞያዊ ሕይወታቸውን ስለ ሰውለት ተቋም ነው። ለመሆኑ ሪፐብሊካኖች በእርግጥ ለምንድን ነው ሟቹን ዳኛ ስካሊያ የሚተካውን ሰው እንዳያቀርቡ የሚፈልጉት? በተለይ ያን ማድረጉ ክፍት መቀመጫ ለብዙ ጊዜ ሊያኖር እንደሚችልስ እየታወቀ ሪፐብሊካን ፓርቲው ይህን የሚያደርገው በመጪው ዓመት ህዳር ፕሬዚደንታዊ ምርጫ ሪፐብሊካን ያሸንፋል በሚል ተስፋ ነው። እንደ ስካሊያ ሁሉ ሌላ ይበልጥ ወግ አጥባቂ የሆነ ዳኛ በማግኘት አሁን ያለውን የብዙሃን ብልጫ ማቆየት ይፈልጋል። በ2017 ሥልጣን የሚረከበውን ፕሬዚደንት ተተኪውን ዳኛ እንዲያቀርብ መጠበቁ ግን የሟቹ ስካሊያ መቀመጫ ለ342 ቀናት ክፍት ሆኖ እንዲቆይ ያደርጋል። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ውስጥ ያሉት ዳኞች ዘጠኝ ናቸው። ሆኖም ስምንት ዳኞች ያሉበት ችሎትም በጉዳዮች ላይ ውሳኔ መስጠት ይችላል። ያ ከሆነ ታዲያ ለምን በስምንቱ አይረጋም የሚሉ አሉ። ምናልባት ውሳኔ የደረሱት እኩል አራት አራት በሆነ ውጤት ሊሆን የሚችልበት ዕድል ሰፊ ስለሚሆነው ነው ነው መልሱ። ለማንኛውም እስካሁን በነበረው አሰራር አብዛኞቹ ዘመናዊ ዳኞች አስቀድመው ሥራ እንደሚለቁና ጡረታ መውጣት እንደሚፈልጉ ያስታውቃሉ። ያን ሲያደርጉም ፕሬዝደንቱ ተተኪውን ሰው ለማቅረብ ሰፊ ጊዜ ይኖረዋል። ዳኛው ከፍርድ ቤቱ ከመሰናበቱ በፊትም ሴኔቱ የፕሬዝደንቱን ምርጫ ሊያጸድቅ ይችላል። የዳኛ አስካሊያ ሕልፈት በመጪሁ ዳር ፕሬዝደንታዊ ምርጫ ከመከናወኑ በፊት ለምን ፈጥኖ የፖለቲካ ጦርነት አስነሳ? ከዚህ ቀደም ምርጫ በሚካሄድበት ዓመት ውስጥ የሞተ ዳኛ የተተካበት ጊዜ የለም ማለት ነው አለ። ለምሳሌ እንደ አውሮፓውያን ዘመን አቈጣጠር በ1916 ዳኛ ጆዜፍ ራከር ላማር ሟቹን ዳኛ ሉዊስ ብራንዲስን ተክተው እጩነታቸው ጸድቋል። እንደገና እንደ አውሮፓውያን ዘመን አቈጣጠር በ1940 በዳኛ ፒርስ ባትለር ቦታ ዳኛ ፍራንክ መርፊ ተተክተዋል። በአጠቃላይ በፕሬዝደንታዊ ምርጫ ዓመታት ዐሥር ዳኞች በእጩነት ቀርበው ሹመቱ ጸድቆላቸዋል። በ1800ዎቹ ዓመታት ሦስት ተከታታይ ፕሬዝደንቶች ማለትም አንድሩ ጃክሰን፣ ማርቲን ቫን ቡረን እና ጄምስ ፖልክ እያንዳንዳቸው ለጠቅላይ ፍርድ ቤቱ ዳኝነት የመረጧቸውን ሰዎች የሥራ ዘመናቸው ከማለቁ ስድስት ሳምንታት በፊት ነበር ለሴኔቱ ያቀረቡትና ሁሉም ሹመቱ የጸደቀላቸው። በተለይ የአንድሩ ጃክሰን ምሳሌ በጣም አስገራሚ ነው። እንደ አውሮፓን ዘመን አቆጣጠር በ1837 ፕሬዝደንትነታቸው በሚያበቃበት በመጨረሻው ቀን ነበር ጆን ካርተርን ለዳኝነቱ ቦታ ያቀረቧቸው። ሴኔቱ የካርተንን ሹመት ያጸደቀው ግን ፕሬዝደንት አንድሩ ጃክሰን ሥልጣን ከለቀቁ ከበርካታ ቀናት በኋላ ነው። ለማጠቃለል በዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ አንዴ ከተመረጠ ሥልጣን ላይ የሚቆየው ለዕድሜ ልክ በመሆኑ የምርጫ ሂደቱ እጅግ እጅግ በጣም ጥንቃቄን ይጠይቃል። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ባህልና ማህበረሰብ ይከተላል። በዩናይትድ ስቴትስዋ ሰሜን ዳኮታ ወይም ኖርት ዳኮታ ክፍለ ግዛት የፉርጎ ከተማ ነዋሪ የሆነችው ቤተልሔም አበራ በቅርቡ በእንግሊዝኛ የደረሰችውን የሕፃናት መጽሐፍ ለህትመት አብቅታለች። አልፋቤት ቴክስ ጀርኒ የእንግሊዝኛ ፊደሎች የኢትዮጵያ ጉዞ በተሰኘው መጽሐፏ የእንግሊዝኛ ፊደሎችና የአማርኛ ሆህያትን እንዲሁም ሁለቱን ባህሎች እያሰናሰለ ለሕፃናት በሚቀል መልኩ የሚተርከውን መጽሐፏን ምንነት በተመለከተ ቅንብር ቀደም ሲል ሰምተናል። የመጀመሪያውን ክፍል የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አጠገቤ አብሮኛ አለ። አሉላ፣ እንዴት ነው? አያዝ መንገድ ምን ይመስላል? መንገድ ምን ይመስላል? ጥሩ ጥያቄ ነው። ቀደም ብለን በመጀመሪያው አጋማሽ ክፍለ ጊዜ በድምጿ ያስተዋወቅ ነው። በሚጣፍጥ አማርኛ ነው የምትናገረው። ከቤተልሔም አበራ ጋር የጀመርነው ነው ወግ፣ በልዩ ፕሮግራም ሳቢያ ሰለሞን ዛሬ ስጋት አለኝ፣ እንደ ፈቀድ ነው ማቅረብ የምንችል አይመስለኝም። ወቅታዊ ዝግጅቶች ናቸው ያቀረባችኋቸው፣ ግሩም ወግ ቢሆንም ታዲያ ለሳምንት ልናሳድር ነው። ባይሆን ፕሮግራማችን በድረ ገጻችን ለሚከታተሉ አድማጮች ሙሉን ቃለምልልስ ዛሬ እናቀርባለንእና እናቀርባለን እና አስተዋውቀንም አልተሳካልንም። አመሰግናለሁ። እኛ ሉላ ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ ጣሊያ ጦር ኢትዮጵያን በ1928 ዓ ም በወረረ በአመቱ የካቲት 12 1929 ዓ ም ሮዶልፎ ግራዚያኒ አዲስ አበባ ላይ ከፍተኛ ጭፍጨፋ አካሄደ። የካቲት 12 የሰማዕታት ቀን ዘንድሮ 79ኛ ዓመቱ ላይ ነው። እለቱን ውጭ የሚገኙ ኢትዮጵያውያንም በተለያየ ዝግጅትና ፕሮግራም ያስታውሳሉ። አለም አቀፍ ጥምረት ለፍትህ የኢትዮጵያ ጉዳይ የተሰኘው ስብስብ የዘንድሮውን የካቲት 12 የሰማዕታት ቀን በክብር ለማሰብ ዝግጅት ላይ ይገኛል። ከፕሮግራሙ አስተባባሪዎች አንዱ የሆኑትን አቶ ከባዱ በላቸውን በትላንቱ ኢትዮጵያውያን በአሜሪካ ዝግጅት አቅርበን ምን ምን ዝግጅት እንዳላቸው ገልጸውልናል። በሰዓት እጥረት ቀሪውን ለዛሬ ያቆይተ ነው ስለነበረ አዲሱ ከጥያቄው ይነሳል። አርብ ጀምሮ የሚካሄደው ስብስብ እና ሰልፍ ሰባ ዘጠነኛውን የፋሽስት ኢጣሊያ የአዲስ አበባ ጭፍጨፋ ወይም የካቲት አስራ ሁለትን የሰማዕታት ቀን ከማሰብ ባለፈ ቀደም ሲል የጀመራችሁትን ዘመቻም በዛው ትቀጥላላችሁ። እንደ ሰልፉን አርብ እንደምታካሄዱት ሁሉ ቅዳሜም እሁድም ደግሞ እንደዚሁ የፊልም ስነ ስርዓት ሁሉ አለ። እንደው አንድ ጥያቄ ግን እዚህ ላይ ካነሳን ዘንድ ይሄ ዘመቻችሁ ብዙ ጊዜው ነው መፍትሄ ግን ተጨባጭ ነገር አይታይም። ሰልፍ ይደረጋል፣ ህዝባዊ ስብሰባ ይደረጋል፣ ጣሊያን ኤምባሲ ሰልፍ ይካሄዳል፣ መግለጫ ይወጣል። እና ምንድን ነው እሱ? ምን ላይ ናቸው አሁን? መቆሚያ መቆሚያ የለውም ወይ ለማለትም ያስቸግራል። መልስ እስካልተገኘ መቀጠሉ መልካም ሊሆን ይችላል። ግን እንደምን ተጨባጭና ለሚሳተፍና ለሚያግዛችሁ ሰውም ተስፋ ሰጪ ነገር ላይ ደርሳቸዋል? አዎ፣ ጥሩ ነው። ጥሩ ጥያቄ ነው። ይሄ በእውነቱ በየአመቱ ጥሩ እንትኖችን ምልክቶች ነን ያለው ነገሩ በትክክል እንደሚሰማ፣ እንደሚታወቅ፣ እንደሚነጋገሩበት እናውቃለን። ለምሳሌ ባለፈው ጊዜ የቫቲካን ጳጳስ በመጡበት ጊዜ አሜሪካ ይሄ ጉዳይ ተነስቶ ኮንፈረንስ አዘጋጅተን ነበር እና እዛ ኮንፈረንስ ላይ ከወትሮ ለየት ያለ መልኩ የቫቲካን ኤምባሲ ተወካዮች ልኮ የእኛን ኮንፈረንስ ተከታተዋል፣ ተሳትፈዋል። ያንን ሙሉ ዝግጅቱን በሙሉ እንደውም ጥያቄ ተጨማሪ ጥያቄዎች ሁሉ እየጠየቁ በሙሉ ሁለት ሆነው ነው መጥተው ዶክሜንት አደርገው ሄደዋል። ና አቴንሽንን እየሰጡት እንደሆነ ምን ጥያቄ የለውም። መልስም ከቫቲካን ኤምባሲ ለምሳሌ መልስም መጥቶልናል፣ ደብዳቤ መጥቶልናል። ጥያቄውን በሚመለከት ጳጳሱ እየተከታተሉት እንደሆነ ጉዳዩን መልስ እንደሚሰጡበት ሰጥተውናል። ያው መከራከራቸው አልቀረም። እንደ አጋጣሚውን የሚያሳዝን ሁኔታ አንደኛው መከራከሪያ ነጥባቸው የገዛ ጸሐፊያችሁን ታሪክ ጸሐፊያችሁን አምባሳደር ዘውዴ ረታ የጻፉት የጻፉትን መጽሐፍ ተመልከቱ ይላል። እዛ መጽሐፍ ላይ እንዳጋጣሚ የተጻፈው ቫቲካን ደሞ ነጻናት የሚል ነው። ያ እንግዲህ ለክርክር ለህዝብ ተዋዋለሁ እኔ የታሪክ ባለሙያ ስላልሆንኩ ማለት ነው። ለማንኛውም ግን እንደሚያዩት ያሳያል። ጣሊያንም መንግስት እንደዚሁ እንዳልኩት እየተከታተለው መሆኑ እና ፍርድ ቤት ባይዘ ወይ ፍርድ ቤት ክስ ተመስርቶበት የአፌሌ ከተማ ከንቲባና የገቨርነሩ ክስ ተመስርቶባቸው በየጊዜው እየታየ ነው ይሄ ጉዳይ የሐውልት ጉዳይ በጣሊያን ሀገር ውስጥ ክስ ተደረገበት። የመጀመሪያው ስቴፕ ፌዴራል ገቨርንመንቱ በጀቱን መሰረዙ ነው። ባለፈ ዓመት የተደረገ ነው። ይሄም የሆነው በዚሁ ካምፔን ነው። ሐውልቱን በተመለከተ ምናልባት ሐውልቱ እስከሚፈርስ ድረስ ትግሉ ይቀጥል ይሆናል። ካሳን በተመለከተ ምን ያህል ካሳ ነው ኢትዮጵያውያኑ እንደ በሀሳቦች ያለው እንግዲህ ይሄ ነው የሚል ፊገር በኋላ ነው ነገሩ መጀመሪያ አክሴፕት አድርገው ልክ ነው ይሄ ነገር በትክክል ኮምፐንሴት አልተደረገም ብለው ካመኑ በኋላ ኮምፐንሴሽን ለመክፈል ፈቃደኛ ነን ብለው ካመኑ በኋላ የሚደረግ ድርድር ነው። እኛ ቁጥር ያስቀመጥነው ማሆኑ ነው። ሁለተኛ ደግሞ በገንዘብ ቁጥርም ብቻ ላይሆን ይችላል። በተለያየ መንገድ ቴክኒካል በሆነ መንገድ ሊሆን ይችላል። ዋናው ምንድን ነው? ትልቁ ፖይንት እውቅና ሰጥተው ይቅርታ መጠየቅ። እውቅና የሰጥተው ይቅርታ ይጠይቁ። ከዛ በኋላ ያለው ቀላል። ይሄ ነው ትልቁ ፖይንት። ጥሩ ዛሬ ወደ ተነሳ ልውሰዶ። ይሄ ሰፊ ነገር ነው። በየጊዜው የምንዋይበት ነው። ከእርሶም ሌላ ከውጭ ለምሳሌ ዳላስ ያሉት አቶ ኪዳን ያለማየው የዚህ ጉዳይ ዋና አንቀሳቃሽ ናቸው። ከእሳቸው ጋርም ተወያይተናል፣ እና እንቀጥልበታለን ወደፊት እንዳስፈላ ላጊነቱ የቅዳሜ የካቲት አስራ ሁለት ሰባ ዘጠነኛ የፋሸሽ ጭፍጨፋ መታሰቢያ ከሰልፉ ሌላ ሰልፉ እንግዲህ የዘመቻው አካል ነው። የካቲት አስራ ሁለትን ለማሰብ ሌላ ምን ዝግጅት አለ? ሁለት ቀን ማሰባቸው እሑድም ሁለተኛው ትዕይንት እዚህ ዋሽንግተን ዲሲ የሚካሄደው በጣም የሚገርም አጋጣሚ ነው። ዘንድሮ ያጋጠመን ሁለት ጣሊያን ወጣት ጣሊያን ፊልም ሰሪዎች ከተወሰኑ አመታት በፊት ይህን ጉዳይ ሰምተው አይተው ኢንትረስትድ ሆነው በላቸው ነስተው ተነሳስተው ከጣሊያን አፊሌ ከተማ ጀምሮ ከሀውልቱ ጀምሮ ታሪኩን ሪሰርች ማድረግ ጀመሩ እና በኋላ ወደ ፊልም ለመቀየር ፕሮጀክት ወጠኑ። ያንን ፊልም ለመስራት ያልደረሱበት ቦታ የለም። በተለይ እንደው ለኢትዮጵያን ወገኖቻችን እዚህ ዋሽንግተን ዲሲ ለሚገኙ በተለይ የማሳየው የምናገረው ይሄ ፊልም የታሪክ ፊልም ነው። የባህል ፊልም ነው። ይህ ሁሉንም ነገር የያዘ ነው እና እስከ ደብረ ሊባኖስ ድረስ ሄደው የምንድን ነው አይን ማኝ በህይወት ያሉ ማለት ነው ፈልገው አፈላልገው እዛ ገዳም ውስጥ የሚኖሩ አባት አግኝተው እሳቸውን ሁሉ ሳይቀር ነው ያነጋገሩት። እና ዶክመንተሪ ፊልሙ ከዛሬ ሰባ ዘጠኝ ዓመት ይጀምር በፊት ይጀምርና አሁን እስካለንበት ድረስ ታሪክን ያገናኘዋል። አፊሌ ከተማ ውስጥ ያለውን ከንቲባ ያነጋግራሉ፣ ጣሊያን ውስጥ ያሉ ኢትዮጵያኖች የሚያደርጉትን፣ ጣሊያን ውስጥ ያሉ አንቲፋሲስት ዎች የሚያደርጉትን ፊልሙ የትንሳው በዋናነት በስፖንሰርነት የሚያካሄደው አያቱ የጣሊያን ወታደር ሆኖ ኢትዮጵያ ውስጥ መሬት ይሰጥሃል ተብሎ ፕሮሚስ ተደርጎ የተላከ ሰው ነው። አሁን የልጅ ልጃቸው እዚህ ኒውዮርክ የሚገኝ ሎየር ነው፣ በዋናነት የሚያንቀሳቅሰው እሱ ነው። ይሄ ምንድን ነው ያን የተደረገውን ኢንጀስቲስ አክኖሎጂ ያደረጉ ጣሊያኖች ራሳቸው ሳይቀሩ የሚሳተፉበት ነው ዋናው በዋናነት እና ይህን ፊልም የሚያሳየው ፊልም ዘንድሮ ተጨርሶ በዓለም ዶኩሜንታሪ ፊልም በሚታይባቸው ፌስቲቫሎች በሙሉ እየዞረ እየታየ ነው እና እንደ አጋጣሚ እድለኞች ሆነን እነዚህ ሁለት ፊልም ሰሪዎች ፊልሙን እዚህ ዋሽንግተን ዲሲ ይዘው መጥተው በዛን ቀን እሁድ ቀን በዚህ ሀዋርድ ዩኒቨርሲቲ እንግዲህ እንደሚታወቀው እዚህ አሜሪካ ፌብሩዋሪ የብላክ ሂስትሪ ማንዝ ይባላል። ሀዋርድ ዩኒቨርሲቲ ደግሞ የጥቁር አሜሪካኖች ወር ይባላል። የሀዋርድ ዩኒቨርሲቲ ደግሞ ይህንን በዓል፣ ፌስቲቫል በጣም ነው የሚያከብረውና የሚያካሄደው እዛው በዛ ፌስቲቫል ውስጥ እንዲታይ አንደኛው ሆኖ ተመርጦ በእሁድ ፌብርዋሪ ሀያ አንድ ቀን በሶስት ሰዓት ሀዋርድ ዩኒቨርሲቲ ሀያ አራት ዜሮ አንድ ጆርጂያ ዘኒ ላይ የሚገኝበት የሀዋርድ ዩኒቨርሲቲ ውስጥ ይታያል። ይሄንን ፊልም ፊልሙን እንግዲህ ክቡራትና ክቡራን አድማጮች በቅርብ ባላችሁ በተለይ ዋሽንግተን ዲሲ እና በአካባቢዋ ያላችሁ ወደ ሀዋርድ ዩኒቨርሲቲ ብቅ ብላችሁ እንድትከታተሉ የአቶ ከባዱ በላቸውን መልእክትኛም እናስተላልፋለን። ዝግጅታችን ለዛሬ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎች ባልደረቦቻችን ስም የምንሰናበታችሁን ያዳኒት ሳይና እኔም ሰሎሞን አባተ ነን። አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ፣ ደህና እደሩ። of America